ያ ውስጥ የኮቪድ-19 ስርጭት እየጨመረ በመጣበት በአሁኑ ሰዓት ተጨማሪ ለይቶ ማቆያዎችና የሕክምና ተቋማት ማስፈለጋቸው አልቀረም። እነዚህ ስፍራዎች ደግሞ በተገቢው ጥራትና ጥንቃቄ እንዲዘጋጁ ለማገዝ የአርክቴክቶች ማህበር የአጠቃቀም መመሪያና ምክር ሀሳብ ሰሞኑን አሰናድቷል። ከሀብታሙ ስዩም ጋር ቆይታ ያደረጉት የማህበሩ ፕሬዝዳንት አቶ አማኑኤል ተሾመ ማህበራቸው ይህን የራስ ተነሳሽነት እገዛ ለማድረግ የፈለገበትን ምክንያት በማስረዳት ይጀምራሉ። የኢትዮጵያ አርኪቴክቶች ማህበር ሰላሳ ዓመት እየተጠጋው ያለ የባለሙያዎች ማህበር ነው። የኮቪድ አስራ ዘጠኝ ወረርሽ ወይም የኮሮና ቫይረስ በዓለም ላይ መስፋፋት ሲጀምር ቀጣይ እንግዲህ ወደ እኛ ሀገር መምጣቱ እና ከፍተኛ ተጽዕኖ ማድረጉ አይቀርም በሚል የማህበራችን ስራ አስፈጻሚ ቦርድ ተሰብስቦ አንድ ግብረ ኃይል አቋቋመ። ወደ ዘጠኝ አባላት ያሉበት ግብረ ኃይል በሙያችን ሀገራችንን ከእንደዚህ አይነት የከፋ አደጋ እንዴት መጠበቅ እንችላለን የሚል ውይይት ተደረገ። ያው ከውይይት ውስጥም አንድ ጎልቶ የወጣው ሀሳብ በዛ ሰዓት፣ አሁን የምነግርህን ኦልሞስት እርሊ ማርች አካባቢ ነው። በዛ ሰዓት አሁን ያሉት አይነት ቁጥሮች አሁን ሰሞኑ የምንሰማቸው አይነት ቁጥሮች አልነበሩም። ከተማዎቻችን ውስጥ ግን ያው የሌሎች ሀገሮች ላይ ያለው ቁጥር በጣም እየሻቀበ በነበረበት ሰዓት ስለነበር ከሌላም አይነት ከሌሎች ሀገሮች ምን ልምድ ወደዚህ ማምጣት እንችላለን። እዚህም ሀገር ደግሞ በሀገራችን ውስጥ ያሉት ሆስፒታሎች ወይም ደግሞ ሌሎች አዳራሾች ለኮቪድ ኮቪድ አስራ ዘጠኝ ህሙማን ኮንቨርት መደረግ የሚኖርበት ጊዜ መምጣቱ አይቀርም በሚል እንደዛ በሚደረግ ሰዓት ግን ምን አይነት ይዘት ሊኖረው ይገባል የሚል የሙያዊ አስተያየት የሰጠነበት ሰነድ ነው። በማህበራችሁ የእስካሁን ግምገማ፣ እስካሁን ያሉት ማቆያና የህክምና ስፍራዎች ያሉባቸው ችግሮች ምንድን ናቸው? የመጀመሪያ የተዘጋጀው የማገገሚያ ከሌላ አገልግሎት ኮንቨርት እደሆነ የተዘጋጀው እኛ ያየነው የሚሊኒየም አዳራሽን ነው። ሚሊኒየም አዳራሽ ላይ እንግዲህ የተለያየ አሁን የሜዲካል ሰራተኞች እና የህመምተኞች ግንኙነት ላይ መግቢያ መውጫቸው ይለያያል የምግብ አቅርቦት የቆሸሸ ወይም እንደሱ አይነት ነገሮች አቀማመጣቸው ላይ ደራሾች ውስጥ ያለው አየር ደግሞ ኤክስትራክት ተደርጎ በአዲስ አየር ሲተካ እንደዚህ እንደዚህ አይነት ነገሮች ላይ ያው የተለያዩ ሀሳቦች ተቀያይረናል። በዛም መሰረት አስተካክለው እንግዲህ ለስራ ሬዲ ያድርገዋል ብለን እናስባለን። መውጫ መግቢያዎች በጣም ክሪቲካል ናቸው እንደዚህ አይነት ፋሲሊቲዎች ላይ እና የሚሊኒየም አዳራሽ ላይም ስናየው ያው ህመምተኞች የሚገቡበት፣ ያገገሙ ደግሞ ጨርሰው በቃ ድል ነው ኔጌቲቭ ሆነው የሚወጡበት፣ ሜዲካል ኤኩፕመንት የሚገቡበት እና የሚወጡበት፣ ምግብ የሚገባበት የሚወጣበት፣ ከአዳራሹ ደግሞ የቆሸሸ ላውንድሪ ሊሆን ይችላል፣ የቆሸሸ ኤኩፕመንቶች ወጥተው ታጥበው መልሰው የሚገቡበት። እነዚህ ሁሉ መግቢያ መውጫዎች ኮምፕሊት የተለያዩ ናቸው እና እንደዛ አይነት መንገድ እየተከተሉ እየተሰሩ እንደነበረ ኢንሻላ አሴስመንታችንም አይተናል፣ እንዳልኩ ከትናናችንም ስላዩት ደግሞ ተጨማሪ የጎደሉ ነገሮችንም በዛ ሰዓት ተነጋግረን አስተካክለዋል። ለናሰብ ይህን ብልህ እንግዲህ ከቃልቆ ከተከፈተ በኋላ ያው ናችን ሄደን ስላላየ ነው ማለት ነው። ለይቶ ማቆያዎችና የህክምና ማዕከላት ተፈላጊውን አገልግሎቱ ይሰጡ ዘንድ ማሟላት ያሉባቸው መስፈርቶች ምንድን ናቸው? ሁለቱ ማዕከሎች ስራቸው ኮምፕሊት የተለያየ ነው። እነዚህ ማቆያዎች የምንላቸው ወይም እነዚህ ኳራንቲን ሴንተርስ የሚባሉት ናቸው። ለምሳሌ አሁን ሀገራችን አንድ መንገደኛ ከአውሮፕላን ወርዶ አስራ አራት ቀን ሁለት ሳምንት ያህል ኳራንቲን ተደርጎ ከዛ በኋላ ነው ወደ ሌላው ማህበረሰብ የሚቀላቀለው ወይም ደግሞ በቦርደር በኩል የሚገቡ በሁለተኛዎቹ ግን ትሪትመንት ሴንተርስ ወይም ሆስፒታል የምንላቸው ናቸው። ሆስፒታል የምንላቸው ሌላ ቦታ ላይ ተመርምረው ትክክል ኮቪድ አስራ ዘጠኝ ፖዚቲቭ ናቸው የሚባሉ ሰዎች ሕክምና የሚደረግበት ቦታ ነው። ለይቶ ማቆያ የምንላቸው እዛ ውስጥ ያሉት ሰዎች እንግዲህ አንዱ ከአንዱ መገናኘት ሳይኖርበት አሁን ልክ እንደ ሆቴል ቤት በቃ አንድ ሆቴል ክፍል አንድ ሰው ይገባል። የራሱ ቤት አለው የራሱ በር ከዛ በር መልስ ብቻውና ያለው እና እንደዚህ አይነት ፋሲሊቲዎች ምን መሆን አለባቸው? አሁን ሰምታችሁ ሊሆን ይችላል። ብዙ ህንፃ ያላቸው ሰዎች እዚህ አገልግሎት ህንፃዬን አውሳለው ሰጣለው ይሉ ነበር እና ምን አዘጋጅተናል? መመሪያችን ላይ አንድ ባለሙያ ሄዶ ማቆያ መሆን ይችላል አይችልም የሚለውን ቼክ የሚደረግበት ዝርዝር ነገር አዘጋጅተናል። በአገገሚያዎቹ ላይ ስንመጣ ደግሞ በዋናነት ራሱ አዳራሹ በሶስት ለምሳሌ ሊከፈል ይችላል። አንደኛው ያው ሞደሬት ማይልድ ኬዝ የምንላቸው ናቸው። ሌላው ክሪቲካል ነው። ከዛ ደግሞ ሲቪር እያለን ደግሞ ልንከፋፍላቸው እንችላለን። እንደ ህመምተኛው ሁኔታ የአልጋ ርቀታቸው ይለያያል፣ የአየር አቅርቦታቸው ይለያያል። ከዚሁ ጋር በተያያዘ እንግዲህ ሐኪሞች ደግሞ ከቤታቸው ወይም ደግሞ እነሱ ከሚያድሩባቸው ቦታዎች አሁን አንዳንድ ሀገሮች ላይ የምናየው እነዚህ ፋሲሊቲዎች ከጎናቸው በቅርብ ርቀት ሐኪሞቹንም ማቆያ ያዘጋጃሉ እንጂ በየቀኑ ከቤታቸው አይመላለሱም ሐኪሞች ራሳቸው። ስለዚህ ሐኪሞቹ ሲመጡ ራሱ የቀን ልብሳቸውን አውልቀው ስክራብ አርገው ዶኒንግ ንዶፍ የሚባል ፕሮሰስ አለ። ያው ስለዚህ ይህን የሚያደርጉበት ቦታ ለብቻ ይለያል ማለት ነው። ይህን ካደረጉ በኋላ ነው ከህመምተኞች የሚቀላቀሉት። የዳኑ ደግሞ ሰዎች አሉ። አሁን መጨረሻ ላይ ከዚህ በሚወጡበት ሰዓት ከሌላ ደግሞ ህመምተኞች ጋር ሳይገናኙ በራሳቸው መስመር ይወጣሉ። ስለዚህ እንደ በጥቂቱ ነው ለመግለጽ የሞከርኩት። ግን እነዚህ ሁሉ እርስ በርስ ሳይገናኙ እንዴት አድርገው ነው ፋንክሽን የሚያደርጉት የሚለው እንግዲህ የዲዛይን ውጤት ይሆናል ማለት ነው። የኮቪድ አስራ ዘጠኝን የመከላከል ዘመቻ በዋነኝነት የሚመራው የኢትዮጵያ መንግስት የጤና ሚኒስቴር ነው እና በእናንተ ማህበር በኩል የቀረቡ መመሪያዎችንና ምክር ሀሳቦችን ለመንግስት አካላት አቅርባችኋል ወይ? ምን አይነት ምላሽ እሳገኛችሁ እንግዲህ ምንድን ነው ያደረግነው እኛ ሰነዱን ካዘጋጀን በኋላ ለጤና ሚኒስቴር፣ ለስራና ለከተማ ልማትና ኮንስትራክሽን ሚኒስቴር ለምን ያው በክልሎችም ላይ ፋሲሊቲ ላይ ግንባታ ላይ ብዙ ያው አገልግሎት የሚሰጠው የከተማ ልማትና ኮንስትራክሽን ቢሮ ስለሆነ ለነሱም፣ ለአዲስ አበባም ደግሞ ለአዲስ አበባ መስተዳደርም ልከናል። ከዚህ ውስጥ እንግዲህ ያው የኮንስትራክሽን ሚኒስቴር ሰነዶቹን አይቶ ወደ ክልል ፈርዘር ደግሞ እንዲያዩትም ግንኙነትም እንዲያደርጉ ያው ወደዚያ ሬፈር እንዳደረጉ አሳውቀውናል። በአዲስ አበባ ደረጃ እንግዲህ ቅድም እንዳልኩ የእኛ ያዘጋጀውን መመሪያ በማየት የሚሊኒየም አዳራሽ ላይ የተሰማራው የጤና ጥበቃ የሐኪሞችን የፋሲሊቲም ሰዎች ያው ሄደን ደግሞ እሱንም ፋሲሊቲ አሴስ ማድረግ እንድንችል ጥያቄ አቅርበውልናል። እነዚህም ሁለት ነገሮች ይዘን ነው እንግዲህ እየገፋን ያለ ነው። በቀጣይም በነገራችን ላይ ከነዚህም ከሆስፒታሎችም ባሻገር ደግሞ ሌሎችም እንደዚህ እየሰራ ናቸው ያሉት ጋይድላይኖች አሉ። አሁን እንግዲህ በቅርብ ጊዜ የምናየው ገበያ ቦታዎች ጉልቶች፣ አሁን ከዚህ ከፋሲካ ወዲህ በተለይ ገበያዎች በጣም አስጨናቂ እንደሆኑ አይተናል። ያው ብዙ ሰው ይበዛባቸዋል ብዙ ዕቃ የመቀባበል ከተጋግቶ ብቻ የመገብሄትም ሁኔታ አለ እና ለእነዚህም ገበያዎች በተለያየ እርከን በሚመጥን መልኩ ጋይድላይን እያዘጋጀን ነው። ይሄም ስራችን በቅርብ ጊዜ ያልቃል። በዚህ ሰዓት ያለን የተለያየን ባለሙያዎች እንደዚህ አይነት ከባድ ወረርሽኝ ሀገራችን ላይ ሲመጣ ሙያዊ አስተዋጽኦ ማድረግ ይጠበቅብናል ከሚል የተነሳ ነው። ያው በራስ ተነሳሽነት የምናደርገው ነገር ነው። እጅግ በጣም አመሰግናለሁ። አቶ አማኑኤል ተሾመ፣ የኢትዮጵያ አርክቴክቶች ማህበር ፕሬዚዳንት፣ ለነበረን አጭር ቆይታ አመሰግናለሁ። ደህና ያምሹ። እኔም አመሰግናለሁ አቶ አቶም